ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደ ምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሐሙስ ምሽት መጋቢት 7 2015 ዓ ም መሰናዶው ጀምሯል። ለምሽቱ ከያዝናቸው ጥንቅሮች ጥቂቶቹን እናስተዋውቃችሁ። የምሽቱ አብይ ርዕሳችን ወጣት ሴቶችና ፖለቲካዊ ተሳትፏቸው ነው። መናገር ያለብኝን ነገር መልዕክቴን በደንብ አስተላልፋለሁ በሚገባ። ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩኝ ከጓደኞቼ እዛው በወረቀት ጭምር ሳይቀር ጥፍጥፍ አድርገው ትንሽ ተጠንቀቂ፣ አንቺ ልጅ አለሽ፣ ቤተሰብ አለሽ፣ ጥንቃቄ አድርጌ አይነት መልዕክቶች ይደርሱኛል። በሴት ፖለቲከኞች ተሞክሮ ዙሪያ እንግዳ ካደረግናቸው ወጣቶች መካከል አንዷ ናት የምሽቱ አብይ ርዕሳችን ነው በሌላ በኩል ደግሞ ስነጥበብን በመጠቀም የኢትዮጵያ ባህልን ለዓለም እያስተዋወቀች የምትገኝ ወጣት እንግዳማለችን ይህንና ሌሎች መሰናዶዎችንም አካተናል የምሽቱን ጥንቅሮች እየመራው ኤደን ገረመው አብሬያችሁ ቆያለው ንጉሱ አብሮኛል ምስ በምስልና ድምፅ ምህንድስናው ከኛ ጋር ያመሻል መሰናዶ ወደ እናንተ በጥራት እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላ የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችን ታመሹ ዘንድ በአክብሮት እንጋብዛለን። ች ሰብአዊ መብቶቻቸው እንዲከበሩና የተሻለ ፖለቲካዊ ተሳትፎ እንዲኖራቸው እጅግ ብዙ ስራዎች እየተሰሩ ይገኛሉ። ይሁን እንጂ ሴቶች፣ በተለይም ደግሞ ወጣቶች ፖለቲካዊ ተሳትፏቸው እንዳይጨምር የሚያደርጉ ተግዳሮቶችና ጉዳዮች አሁንም ድረስ አሉ። በዚህ ዙሪያ ከሁለት ወጣት ሴት ፖለቲከኞች ጋር ቆይታ አድርጌ ያሰናዳሁት ዘገባ የምሽቱ ቀዳሚው ርዕሳችን ነው። የወላይታ ሕዝቦች ዴሞክራሲያዊ ግንባር ፓርቲ አባል የሆነችው ሜሮን ክብረት የኢትዮጵያ የፖለቲካ ዳር ለሴቶች በተለይም ደግሞ ለወጣት ፖለቲከኞች ምቹ አይደለም ትላለች። ለዚህም ደግሞ ሴቶች በተለያዩ ተፈጥራዊ ጉዳዮች ወደ ፖለቲካው እንዳይገቡ እንደሚደረጉና የገቡትን ጠንከርና ጎላ ያለ ሀሳብ ሲያነሱ ተዉ የሚላቸው ሰው መብዛቱን ነው የምጠቅሰው። በጣም በወልዶኜ ነው የምናገረው። መናገር ያለብኝን ነገር መልእክቴን በደንብ አስተላልፋለሁ በሚገባ። ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩ ከጓደኞቼ እዛው፣ በወረቀት ጭምር ሳይቀር ጣፍጣፍ አርገው ትንሽ ተጠንቀቂ አንቺ ልጅ አለሽ ቤተሰብ አለሽ፣ ሶ ጥንቃቄ አድርጌ አይነት መልእክቶች ይደርሱኛል። ስልኮችም የሆነ ነገር ተናግሬ ከወጣሁ ወይንም በፌስቡክ ገጽ ላይ አንድ ነገር ፖስት ካረኩ በቃ ቤተሰቦች ምንድን ነው አንቺ ቢያንስ ለልጅሽ ለልጅሽ መቆየት አትፈልጊም ወይ አይነት መልክቶች ይደርሳሉ። እና ያው ጫነው በሴት ላይ እንደሆነ ሁሉም ነገር የሚያመላክት ነው። ወንድ ልጅ ነው ቢታሰር ምን ይሆናል ይባላል። ያው ሴት ልጅ ግን ብትታሰር ገና ደግሞ ልጅ ካላት ቤተሰብ ካላት ልጇን ጥላ የሚጠባ ነው ልጁ ከና ማለት በተፈጥሮ ከአባቱ ይልቅ ልጁ እናቱ ታስፈልገዋለች። ምክንያቱም እናቱ የሚሰጠውን ነገር ላያገኝ ይችላል ከአባቱ ስለዚህ አንዳንድ ማንቀይራቸው ነገሮች አሉ። አንቺም ካጣ ልዩ ይጎዳል። አባቱም በጣ ያን ያህል ጉዳት ላይሆን ይችላል የሚባል አይነት አመለካከቶች አሉ። አንዳንዶቹም ልክ ናቸውም እና በዛ ምክንያት አሁን ልክ እኛን ሲያዩ እኛ የተንገላታ ነው ናምቻዩ ሌሎች ሴቶች አይደፉም እንዴ? ልጅ ሲኖር ደግሞ በተለየ በቃ ውስጥ የሚከት ነገር አለ። በኢትዮጵያ የሕዝብ እንደራሴ ምክር ቤት ውስጥ አርባ አንድ ነጥብ አምስት በመቶ የሚሆኑ ሴቶች መገኘታቸውንም ዴሞ ፊንላንድ የተሰኘ የፖለቲካ ምርምር ተቋም በቅርቡ ባደረገው ጥናት አመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ውስጥ በህዝብ ግንኙነት የምታገለግለው የወዴት ጌታቸው ሴቶች በሴትነታቸው በፖለቲካ ፓርቲ ውስጥ ተሳትፎም ሆነ ወደ አመራሩ እንዲጠጉ አይጋበዙም ትላለች ብዙ አልተለመደም የሴቶች ወደ ፖለቲካ ፓርቲዎች ውስጥ ገብቶ መስራት፣ ፊት ለፊት መታየት እና ሰዎች አንዳንድ ጊዜ ይደነግጣሉ። ከዚህ ፓርቲ ተወክ የመጣውት ሲያቸው እና ሴት መሆንሽም ሲያዩ ይደነግጣሉ። እንዴት ወደዚህ ገባሽ የመገረም የመደነቅ አይነት ሁኔታዎች ያጋጥሙሻል። አንዳንድ ጊዜ እነዚህ ሁኔታ፣ ሌላው ደግሞ ይሄ የሆነ ነገር የሆነ ውድድር ሲኖር ወይ ደግሞ ምርጫ ሲኖር እኔ እወዳደራለሁ፣ ፓርቲ ወክ እወዳደራለሁ፣ መወዳደር እፈልጋለሁ ብለሽ ስትነግሪያቸው ሴቶች ትችያለሽ? ትዳር ይኖራል፣ ልጆች ይኖራሉ፣ ወደ ቤት ልታደርግ ነው ቤተሰቦች የሚሉ ነገሮች አሉ እና እነዚህ ነገሮች ታዘጫ ለው የወላይታ ሕዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረት ከሴትነት በተጨማሪ ወጣት መሆን በራሱ ተአማኒነትን የሚቀንስና ለጥቃት የሚያጋልጥ መሆኑንም ታስረዳለች። ያው ወጣት ሲኮን ምንድነው ስጋት ነው፣ ለአመፅም ይመስላል ብዙ ነገሮች በተለይ በተቃዋሚ ፓርቲ ወይንም በሌላ ሙቭመንት ውስጥ ከመንግስት አካላት ውጭ ካለሽ ባይሆን እንኳን ጥያቄ ይሻውን ለምሳሌ እኛ ጥያቄ የመንግስት ዩረድ አይነት አይደለም፣ የስርዓት መገርሰስም አይደለም። የራሳችን ጥያቄ የፍትህ ጥያቄዎች ነበሩ እና ግን እንደዛ ወደዛ የወጣቶች ስለነበረ ሙቭመንቱ ወደዛ የመገልበጥ እነዚህ መፈንቅለ መንግስት ነው መፈንቅ የዞኑ ማለት ነው። በሌለበት አካባቢ እናወራ እንደዚህ ካፌ ውስጥ ወይ የሆነ ቦታ ወዲያው ፖሊስ ይላካል። ምንድነው እዚጋ የምታረጉት? ጥቆማ ደርሶ ና አይነት ነገሮች ይመጣል። እና ስጋት አለ። ወጣት ሲኮን አመጣለ ተብሎ ነው የሚታሰበው። ቀጥታ ማለት ነው ሰፋ ያለ ግቢ መናፈሻ የሚመስሉ ግቢዎች አሉ በአካባቢያችን እና እዛ አካባቢ ላይ ይሰበሰባሉ ብዙ ትልልቅ ሰዎች የተማሩ ሰዎች በስራ ምክንያት ተሰባስበው ያወራሉ እና በተለየ መልኩ ወጣቶች ሲሆኑ ነው በጣም ስጋት የሚፈጠረው። እና ለሌላ ነገር ለሽብር አላማ ተልኮ ይዘው የመጡት አይነት ነገር ነው። በምንም እንኳን ለትምህርት ጉዳይ እንኳን ቢሆን የተሰበሰቡት ፖለቲካ እንኳን ባይሆን እንደዛ ነው። እና እንደዚህ የተወሰኑ ሰዎች ደግሞ በፖለቲካቸው በፖለቲካ እንቅስቃሴቸው የሚታወቁ ሰዎች በመካከላቸው አንድም ሰው ይኖር ማለት የግልም ጉዳይ ይኖረናል። አደለኛ ስጋት አለው። በቃ ሁለቱም። ሴቶች ታዲያ ሴቶች ይህንን አልፈው የፖለቲካ ተሳትፋቸውን መጨመር እንዳለባቸው ይስማማሉ። በራሳቸው ሴቶችን ለማበረታታት ሊደረጉ ይገባሉ የሚሏቸውንም ነገሮች ጠቁመዋል። በቅድሚያ የኢዜማ የሕዝብ ግንኙነት አባል ዮዴት ጌታቸው። አሁን እየተለመደ ነው። በእርግጥ በፊት ላይ ብዙ ሴቶች የመሳተፍ እድላቸው ዝቅተኛ ነበር። አሁን አሁን ግን እየተለመደ ስለሆነ በዚህ እንዲቀጥል ይበልጥ ደግሞ ሴቶችን ወደፊት አምጥቶ ለምሳሌ አሁን የፖለቲካ ሀገራችን ውስጥ ያሉ የፖለቲካ ፓርቲዎችን ብታያቸው የሴት ሊቀመንበር ወይ የሴት መሪ ያለው የፖለቲካል ፓርቲ የለም። ባለ መረጃ መሰረት እና እንደዚህ ሴቶችን ወደ ማብቃት ወደ መሪነት ማምጣት ይችሉ። ይሄ ዝቅ ያለ ቦታ ሳይሆን ለሴቶች መሰጠት የሚገባው ከወንዶች እኩል መስራት እንደ የሚያሳዩበትን ቦታ የመሪነት የሊቀመንበርነት አለ ከፍ ያለ ስልጣን ያለው ቦታ እንደዚህ አይነት ስልጣኖችንም በመስጠት የሴቶችን አቅም ማሳየት የሚቻልበት አውድ ዘረቃ መልካም ነው። የወላይታ ሕዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረትም የሴቶች ተሳትፎ እንዲጨምር ገለልተኛ ተቋማት እገዛ ሊያደርጉ ይገባል ትላለች። ሁሌም ያሳስበኛል እኔም በጣም የእውቀት ማነሱ እንዳለ ሆኖ እውቀት እንኳን እያላቸው ወደፊት ደፍረው መውጣት የማይፈልጉ ሴቶች አሉ እና ይህንን ጫናውን ከቤተሰብ ማስተዳደር ጋር ተያይዞ ያለውን ነገር በመፍራት ማለት ነው። የሚደርስባቸውን ጉዳት፣ ጫናውን በመፍራት ብቻ እራሳቸውን የሚያገሉ ሴቶች አሉ። ከሚገለሉትም ተገፍተው የሚገለሉትም እንዳለ ሆኖ እና ፕሮቴክሽን ያስፈልጋል ብዬ ነው የማስበው። ስፔሻሊ እንደዚህ አይነት ነገሮች ሀፕን ሲያደርጉ ሴቶች የሆነ ከሌላ የሚሰጣቸው አካል ያደጉ የሚችሉ እና ከፍቃት ከተፈጸመም በኋላ ፍትህ የሚሰጡ አካላት ቢኖሩ ብዬ አስባለሁ። ገለልተኛ የሆኑ ተቋማት ቢኖሩ ሴቶች ለፖለቲካ ተሳትፎ ንቁ ይሆናሉ ብዬ አስባለሁ። ፖለቲካም ይሁን ከምንም ነፃ የሆኑ ገለልተኛ የሆኑ ተቋማት ቢኖሩ እንደ መፍትሄ እሱን ነው የምመክረው። ሴቶች በፖለቲካ ፓርቲዎች ውስጥ ገብተው እንዳይሳተፉ እንዲሁም ደግሞ ወደ አመራር እንዳይቀርቡ ከሚያደርጉ እክሎች መካከል የእውቀት ማነስ፣ የመረጃ እጥረት እንዲሁም ደግሞ ሴቶችን ማብቃት አለመቻል እንደ ምክንያት ይነሳሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቬ መሰናዶ ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። በመቀጠል ደግሞ ስነ ጥበብን በመጠቀም የኢትዮጵያን ባህል ለዓለም ለማስተዋወቅ እየጣረች ያለች ወጣት እናስተዋውቃችኋለን። ምህረት ጌታቸው ትባላለች። ነዋሪነቷ ደግሞ ፈረንሳይ ሀገር ውስጥ ነው። ምህረት ለውጭ ሀገራት ሰዎች ቋንቋን የሚያስተምሩ መርሃ ግብሮችን ከመዘርጋቷን በተጨማሪ ትውልደ ኢትዮጵያውያን ህጻናት ስለ ባህላቸው በቀላሉ እንዲያውቁ የሚያግዙ የታሪክና የስዕል መጽሐፍ ሀብቶችን ታዘጋጃለች። ከሀብታሙ ሲዩም ጋር ቆይታ አድርጋለች። ወደ ቆይታቸው እንግዲህ አንደኛ በቋንቋን ማስተማር ያነሳሳኝ በዋሽንግተን ዲሲ በምኖርበት ጊዜ ፓይለት ፕሮጀክት ነበረ። በኢትዮጵያን ኮሚኒቲ ሴንተር አማርኛን ለማስተማር እንሞክር የሙከራ ፕሮጀክት ነበረ። እዛ ሙከራ ፕሮጀክት ላይ ተሳተፍኩኝ። ቋንቋን አስተምሬ አላውቅም። አስተማሪ ሆኜ ያላውቅም። ያኔ ነው የጀመርኩት። እናም እውቀትን ማስተላለፍ በጣም ደስ የሚል ስራ ሆኖ አገኘሁት እና ያንንም ለማዳበር የተለያዩ ኮርሶችን ተማርኩኝ ለስኮመንዲቶት ላንጉጅ ስፔሻሊቲ ለማድረግ ትምህርቴ የስራ ሙያዬም ከቋንቋ ማስተማር ጋር የተገናኘ አይደለም። ይሄ በአጓዳኝ የማደርገው ስራ ነበረ። ሌላ ደግሞ ካልቸርን ወደፊት ለማድረግ እናም፣ ያው በስዕል ጎን ከስዕል ጋር ማድረግ የጀመርኩት ደግሞ ከልጆቼ ጋር ነው። እነሱን ያው ልጆችን ለመሳብ ጨዋታ ያስፈልጋል፣ ቀለማት ያስፈልጋሉ። እኔም መሳል ደስ ስለሚለኝ መሳል ወዳለሁኝ እና ያን ደግሞ ለነሱ ጥሩ መልኩ ሆኖ ለማቅረብ እውቀቱም ልምዱንም ያው እያዳበርኩኝ እገኛለሁ። ቋንቋን የምታስተምርባቸው መርሃ ግብሮች አሉች በተለያዩ ቦታዎች ላይ ሰዎችን የምታስተምርባቸው የኢትዮጵያን ቋንቋ ለውጭ ሀገራት ሰዎች ማስተማር ያለው መልክ ምን ይመስላል? ምን አይነት ተግዳሮቶች ወይም ፈተናዎች አሉት? በምን መልክስ ነው ልታስተምሪያቸው የምትሞክሪው? ስለ ቋንቋ ሳወራ ማለት የኢትዮጵያ ቋንቋ ብዙ ቋንቋዎች አሉ

ልጆችን ልጆቼን በአማርኛ ያናገራቸዋለሁኝ ያው በፈረንሳይኛ ቢመልሱልኝም ይገባቸዋል እና እዛ ላይ ያው ጥንካሬ ያስፈልጋል። ፓርክ ውስጥ ሆነን ወይንም ወደ ከትምህርት ቤት ስንወጣ የሚሰሙን ሰዎች ያው የሚያውቁኝ ሰዎች የኢትዮጵያ ቋንቋ እንደሆነ ያውቃሉ። ኢትዮጵያ ሲሉ አይ አማክ ብዬ መልሳለሁኝ። ያው የሚያዳክም ሰው ይኖራል፣ ምን ጥቅም አለው? ማለት አማርኛ ለማን ይጠቅማል? የሚጠቅመው ማለት ለልጆች አሁን የሚጠቅመው ከቤተሰቦቻቸው ከአያቶቻቸው ጋር እንዲገናኙ እና በሚገናኙበት ሰዓት መነጋገር ኮሚኒኬሽን እንዲፈጥሩ ነው። መፋጠጥ ብቻ እንዳይሆን ነው። ሌላው የሚጠቅመው ማለት ከኢትዮጵያ ጋር ምንም ግንኙነት የለውም፣ የሌላቸው ላቸው ለአንጎል ጂምናስቲክ ያሰራል። አዲስ ቋንቋን መማር የታወቅ ነው። አዲስ ማንኛውንም አዲስ ነገር መማር በተለይ ቋንቋን ሲሆን ደግሞ ለእናንተ ጥሩ ነው። ሌላ ደግሞ ዓለምንም ወደ ዓለም መከፈት ነው። አሃ፣ ይሄም አለ ለካ። አዎ፣ ይሄም አለ፣ ይሄ ሁሉ አለ። ጽሁፎች አሉ፣ ታሪክ አለ፣ ባህል አለ፣ ያው ወደ ዓለም ክፍተትን ይሰጣል በማለት ነው መልካም ሌላው ደግሞ በውጭ ሀገራት የሚኖሩ ህፃናት ከኢትዮጵያ ባህልና ቋንቋ ጋር እንዲተዋወቁ የሚያግዙ ስዕላዊ መጽሐፍትን የስዕል ደብተሮችን ታዘጋጃለች ከዚህ ተሻግሮ ደግሞ የህፃናት መጽሐፍትን ከሚያሳትሙ ተቋማት ጋር በትብብር የምትሰሪያቸው ስራዎችም አሉ ስለተሳተፍሽባቸው የመጽሐፍቶች ስራ እንዲሁም ደግሞ አንቺ ስላዘጋጀሻቸው የስዕል ደብተሮች እና ተያዥ ጉዳዮች እስቲ በጥቂቱ ንገሪ። ነው እንግዲህ አሁን የስዕል ደብተሩን ሁለት የስዕል ደብተር ለማሳተምና ያው ለዓለም ለማቅረብ በቅቻለሁኝ። እነሱን የጀመርኩት አሁን ባለፈው ኦገስት ላይ ነሐሴ ላይ የጀመርኩት ፕሮጀክት ነው ማለት ነው። ዲጂታል ፔንቲንግ ጀመርኩ። ያው ስዕል ሳደርግ ብዙ ጊዜ በወረቀት ላይ ቀጥሎ፣ እስካን ተደርጎ ረጅም ፕሮሰስ ነበር ላለኝ ፕሮጀክት ያው የመጽሐፍ ለማድረግ ወደ ዲጂታል ፔንቲንግ አመራሁ በዛ ትምህርት አገኘሁኝ። ያው እና የተማርኩትን በተግባር ለማዋል ያንን ያለፈው ሰመር ላይ ለልጆች ያው ስዕል እስልላቸዋለሁ የሚቀባ ብዙ ጊዜ ከኦንላይን የሚፈልጉትን ፕሪንት እያደረግን ነው። ይህ ባህላዊ የሆነ ነገር ደግሞ እንዲቀቡ ፈለግኩኝ። ከዛ በመነስታት እስኪ ለአዲስ ዓመት አደይ አበባን እኛ እንደምናደርገው የአዲስ ዓመትን በዓል ከዚህ ኢትዮጵያን ኮሚኒቲ ካለነው ጋር እያዘጋጀን ነበር እና ለዛ የሚሆን ነገር እያልኩኝ አደይ አበባ መልአክ ያው ምንሰራዋ መልካም አዲስ ዓመት እያለን ልጆች ሆነን ለአያቶች፣ ለጎረቤት፣ ለወላጆቻችን እንደምናቀርበው ያንን የሆነ ሰዓት ላይ ይህን ሁሉ ኮምባይን አድርጌ መጽሔት ባረገውስ መጽሐፍ ቢሆንስ የሚል ሀሳቡ ተነሳሰ እና ያው ሀያ አራት ገጽ የሚሆን ስዕሎች አንድ ላይ ያቀናበርኩኝ ያነሳሳኝ ያው ያንን በዓል ለልጆች ሃፒ ኒው ይር ስትል መልካም አዲስ ዓመት ብለህ አበባ ስትሰጥ ያው ምርቃት ለማግኘት ነው፣ ሳንቲምም ለማግኘት ነው። ያንን ለማስተላለፍ ነበር። ከዛ ተነስቼ አሀ አልኩኝ እንዴ የገናም በዓል አለ፣ አልባሳት አለ፣ ማለት ህንፃዎች አሉን፣ ባህል አለን። ያን ሁሉም የሚያሳይ ማለት ዛርፉን ላበዛው ይችላለ፣ ወይም ራሴን አልመሳሰበኝ። ግን ዋናው ከጀርባ ያለው ተረትን ለመተረክ ነው ለልጆች ማለት፣ አሉ የህፃናት መጽሐፍት በአማርኛ የተጻፉ ግን ጥቂት ናቸው። አሁን እዚህ አገር መጽሐፍት ቤት የህፃናት ሴክሽን ስንገባ የመጽሐፍ ውቅያኖስ ነው ያለው እና ከነኛ ጋር አሁን ልጆችን እንዲመጽሐፍ ሳቀርብላቸው የስዕሉን ነው ሮጠው ማለት አይናቸው የሚገባውን ነው። እናም ምናል በልቤ ያነሳሳኝ ልክ ከነኚ ጋር እኩል የሚፎካከር ማቅረብ አለብን በማለት ያው አሁን እየሰራሁበት ነው። እየገፋ ነው። በቅርቡ የሚወጡ ተረቶች ይኖራሉ። አሁን ላይ ነዋሪነትሽ ፈረንሳይ ሀገር ይሁን እንጂ ቀደም ብለሽ እንደጠቀስሽው በዩናይትድ ስቴትስ ውስጥም ለጥቂት ጊዜያት ኖረሻል። በተለያየ መልኩ የትውልድ ኢትዮጵያውያንን አኗኗር ለማየት እድሉን ያገኘሽ ይመስለኛል። በትውልድ ኢትዮጵያውያን መካከል በተለይ ደግሞ በልጆችና በወላጆች መካከል የቋንቋ፣ የኪነ ጥበብ፣ የስነ ጥበብ ሽግግር እንዲኖር ምን መደረግ አለበት ብለሽ ትመክሪያለሽ? አንቺስ በያየሻቸው በተለይ ቋንቋን በማስተማር ረገድና ባህልን በማስተላለፍ ረገድ ያሉ እንቅፋቶች ምንድን ናቸው? ወላጆች በሚፈልጉት መንገድ ለልጆቻቸው ስለቋንቋቸው ስለባህላቸው እንዳያስተምሩ የሚገረግሯቸው ጉዳዮች ምን ነበሩ? ወላጅ ከመሆኔ በፊትና ወላጅ ከሆንኩኝ በኋላ አመለካከቴ ልንገር። በመጀመሪያ ልጆች እና ወላጆች በሚኖሩበት ሀገር ቋንቋ አሁን አሜሪካ እየነበረ በእንግሊዝኛ ነው የሚያወሩት። የቤት ቋንቋ ሁሉም አይደለም፣ አብዛኛው ልጆችም የሚቀላቸውን ነው። ማለት ብልጥ ናቸው፣ ኤፈርት ማድረግ አይፈልጉም እንግሊዘኛውን ነው በብዛት የሚያዳምጡት። እንግሊዘኛው ላይ ነው የሚቀላቸው፣ ወደዛ ነው የሚሄዱት። አማርኛው ሳይገባቸው ቀርቶ አይደለም ስለሚሰሙት፣ ግን ብዙ ብዙ ስለሚያስፈልገው አንዳንድ ወላጆች የሚያየው ድሞ አማርኛ ምን ጥቅም አለው? ማለት አንዱን ቋንቋ ይዞ በደንብ በዛ ይግፋበት፣ ወይንም እኔ ያላለፈልኝም አማርኛን አውቄ በእንግሊዘኛ ይለፍለት የሚል የሚሉ አስተሳሰቦችን አስተውዬ ነበር። ግን በማስተምርበት ወቅት ያኔ ያየሁት አሁንም ቢሆን የማየው ማለት አዋቂዎች ናቸው። ሁሉም በቁጭት ነው ማለት እና በጣም ኃይለኛ ሞቲቬሽን አላቸው። በጣም ሞቲቬት የሆነ ተማሪ ሲመጣ የአስተማሪ ስራ በጣም ይቀልለታል። ምክንያቱም የምሰጠውን ሁሉ ለመቀበል መቶ በመቶ የምሰጣቸውን ሁሉ ይቀበላል። ሀብታሙ ስዩምንና እንግዳውን እናመሰግናለን። የዚህን ጥንቅር ሙሉን ዘገባ ለመከታተል ወይም ደግሞ ሙሉ ቃለ መጠይቁን ለመከታተል በቢያምሀሪክ የፌስቡክ ገጽ ላይ ገብታችሁ ልታገኙት ትችላላችሁ። እንዲሁም ደግሞ ድረ ገጻችንም ላይ የሚገኝ ይሆናል። በርካታ ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተሰባሰቡ ተማሪዎች ቻይና ውስጥ በሚገኝ ስልጠና ተቋም የሚወስዱት ተግባር ተኮር የሙያ ስልጠና ወጣቶች በቀላሉ አዳዲስ ቴክኖሎጂዎችን እንዲማሩና በተለያዩ ኢንዱስትሪ ተቋማት ውስጥም እንዲሰሩ የሚያስችላቸው መሆኑ ተገልጿል። ተማሪዎቹ በቻይና የሚያደርጉትን ቆይታ ቃኝቶ ሲሲቲቪ የሰራውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርበዋለች። ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱት አብዛኞቹ ወጣቶች ህልማቸውን ለማሳካትና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማህበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና አላማ ከተማው በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው አንዲሶ ሰላሙ ይስሐቅ እንደሚለው ተቋሙ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል። የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዟል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት። ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቸኛው መንገድ በተግባራዊ ልምምድ የሚያገኙት ክህሎት መሆኑን አንዲሶ ያሰምርበታል። ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት አስረኛ ዓመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ህልም እንዳለው ይናገራል። ጊዜ ሁሉም ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ። እነዚህ ነገሮች ሀገርን ዘመናዊ ለማድረግ ይጠቅማሉ። እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው። በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ እድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትዕግስት ኃይለማርያም አንዷ ናት። ማይ ሜጅር ኢዝ ማኔጅመንት ሳይንስ ኤንድ ኢንጂነሪንግ። ዋናው የትምህርት ዘርፌ የሳይንስ አመራርና ምህንድስና ነው። ይህንን ስልጠና በሉባን ማሰልጠኛ ማዕከል ለመውሰድ የወሰንኩበት ምክንያት ወደ ሀገሬ ስመለስ የበለጠ ክህሎት እንዲኖረኝና በተለያዩ የኢንዱስትሪ ፓርኮች ውስጥ መስራት እንዲያስችለኝ ነው ቲያንጂን የሚገኘው የሉባን ስልጠና ማዕከል ተማሪዎቹ ሁለገብ የሙያ ስልጠና ያለውን ጥቅም በአግባቡ እንዲረዱ ለማስቻል በሳምንት ሁለት ጊዜ የቋንቋ ትምህርት ይሰጣል ስድስት ቻይናውያንና። ኢትዮጵያውያን አስተማሪዎች የሚሰጧቸውን ኮርሶች ከሰላሳ የሚበልጡ ከተለያዩ ሀገራት የተውጣጡ ተማሪዎች እየተከታተሉ ሲሆን በበርካቶች ዘንድ ተወዳጅ መሆን ችሏል። ጤና አዮ ከነርቭ ስርዓት ጋር ከተያያዘ የጤና እክል ጋር ለምትኖረው ልጇ የሚሆን መቆያ ስፍራ በኬንያ መናገሻ ናይሮቢ ለማግኘት ስትቸገር ቆይታለች። በዚህ ምክንያትም የራሷን ከፍታለች። አይራኒውስ ኮልፌ የተሰኘው ካፍቴሪያ ኦቲዝምን ከመሰሉ ችግሮች ጋር የሚኖሩ ሰዎችን ከመቀበሉ በተጨማሪ የስራ እድልም ይሰጣል፣ ማህበረሰቡንም ያስተምራል። የቪክቶሪያ አሙንጋን ዘገባ ሀብታም ስዩም እንደሚከተለው አጠናቅሮታል። የ18 ዓመቷ ናታሻ ሞዋንጊ ሥራ ለማግኘት ያደረገችው ጥረት እስከ ዛሬ ወር ድረስ አልተሳካም ነበረ። በዚህ ስፍራ ሥራ እስክታገኝ ድረስ መሆኑ ነው። ሴረብላል ፓልሲ ተብሎ ከሚጠራው የነርቭ ሥርዓትን የሚያጠቃ የጤና ችግር ጋር የተወለደችው ናታሻ ዛሬ ከነርቭ ጋር ተያያዥ በሆኑ የጤና እክሎች ጋር ለሚኖሩ ሰዎች እድል በሚሰጠው በዚህ ካፌ ውስጥ ሰዎችን ታስተናግዳለች። በጣም ደስተኛ ነኝ። በዚያው ልክ ትልቅ ጉጉት አድሮብኛል። አመሰግናለሁ። አይራስ ኒውሮ ሶል ካፌ በኬንያ በአይነቱ የመጀመሪያ የሆነ ካፌ ነው። የካፌው ባለቤት ዲያና አዮ፣ የካፌው መጠሪያ ለየት ካለ የአእምሮ ስብጥር ጋር ከተወለደችው የአምስት ዓመት ልጇ መጠሪያ የተወሰደ እንደሆነ ትናገራለች። more and more i እየቀረቡ የሚጠይቁኝ ወላጆች ተበራክተዋል። ልጆቻችን በነጻም ይሁን ከፍለንሽ ላንቺ መስራት ይችላሉ ይሉኛል። የስራው መንፈስ ይህ አለመሆኑን እነግራቸዋለሁ። የኔ ፍላጎት ዲያና ብቻ ሳትሆን ማህበረሰቡ እንዲቀበላቸው ማብቃት ነው። ሌሎች ሰዎችም ይህንኑ ማድረግ ይችላሉ። ወደዚህ የሚመጡ እንግዶች ኒውሮዳይቨርሲቲ በተባለው ዘርፍ ላይ ትምህርት ያገኛሉ። በአእምሮ ስብጥራቸው ለየት ካሉ አዋቂዎችና ሕፃናት ጋር ኪነጥበብን ጨምሮ በምን መልኩ እንደሚግባቡ ትምህርት ይሰጣቸዋል። ጁዲ ጆኪ ከእንግዶች መካከል አንዷናት። እነዚህን ሰዎች ካለባቸው ጉዳት ወይም ልዩ ካደረጋቸው ነገር በተሻገረ መልኩ እንመለከታቸዋለን። ከተለመዱት የነርቭ ስርዓትን የሚያጠቁ እክሎች መካከል ኦቲዝም፣ አንብቦ የመረዳት አቅምን የሚፈትነው ዲስሌክሲያ፣ የበዛ ትኩረት ማጣት እክል፣ የጡንቻ መገጣጠሚያ ነርቦችን የሚያጠቃው ሰረብላል ፓልሲ ይጠቀሳሉ። እነዚህ ችግሮች የሚፈጠሩት በዘረ መልክ ቅድመ ዝንባሌና በእርግዝና ጊዜ በሚፈጠሩ ሁኔታዎች ነው። ዩናይትድ ስቴትስ ላይ መሰረቱን ባደረገው የኒውሮ ብዝሃነትና ስራ ቅጥር ፈጠራ ማዕከል ቆጠራ መሰረት ከችግሩ ጋር የሚኖሩ ሰዎች ያለመቀጠር እድላቸው እስከ 40 በመቶ ይደርሳል። በኬንያ በቂ መረዳትና ትምህርት አለመኖሩ በርካታ ችሎታ ያላቸው ሰዎች ከስራ ገበያ እንዲታገዱ አድርጓል። ማርጋሬት ጂሃ የስነ ልቦና ባለሙያ ናቸው። እጅግ ልዩ የሆኑ ፍላጎታቸው ብዙ ትኩረት ካላገኘበት የትምህርት ስርዓት ከተሻገሩ በኋላ አቅምና ብቃታቸው በቅጡ ሳይለይ የመቅረቱ አጋጣሚ በእጅጉ ይሰፋል። ይሄ በበኩሉ እየተነጋገርንበት ያለንበትን የስራ አድማስ ውስን ያደርጋል። እንደ ኒውሮ ብዝሃነት ማዕከል ማብራሪያ የኒሮ ብዝሃነት በቅጡ ያልተጠናና ስለ ጉዳዩም ብዙ ያልተዘገበበት ዘርፍ ነው። በተለይ ደግሞ በአፍሪካ። ዲያና እንደዚህ ያሉ ጥረቶች ህዝቡን ለማስተማርና ለማንቃት እንደሚበጁ ተስፋ አድርጋለች። ጦርነትን እያስተናገዱ ካሉ ሀገራቶች መካከል አንዷ ዩክሬን ናት። በዩክሬን የሚገኙ ሕጻናት አስከፊ በሆነ የጦርነት ጠባሳ ውስጥም እያለፉ ይገኛሉ። ሕጻናቱ ስሜታቸውን እንዲያወጡና ደህንነት ሊሰማቸው ዘንድ ታዲያ የዩክሬን የስነልቦና ባለሙያዎች አሻንጉሊት ጨዋታዎችን በመጠቀም ሕጻናቱን ለመርዳት በሚያግዙ ስራዎች ላይ ተጠምደው ይገኛሉ። ተከታዩ የአናኮስቱ ዘገባ የባለሙያዎቹን ጥረት ያስቃኘናል። የዘጠኝ ዓመቷ ኢሪያና ከኪቭ ወጣ ብሎ በሚገኘው ካርስሊቭስካ በተሰኘው መንደር ውስጥ ባጎቷ ቤት ውስጥ በእርጋታ ትጫወታለች። ነገር ግን ከወራት በፊት ትንሿ ኮሽታ ታስደነግጣት እንደነበር እናቷ ናታሊያ ላዳን ትናገራለች። ጦርነቱ እንደጀመረ ባለፈው መጋቢት ሰሞን መላ ቤተሰቡ በሩሲያ ቋሚ በሆነው የአየር ድብደባ ውስጥ አሳልፏል። የኢሪያና እናት ናታሊያ ላዳን ከምድር በታች ባለ የወይን ግምጃ ውስጥ ነበርን። ትልቅ ፍንዳታ ተከሰተ። ያኔ ልጆቹን ማረጋጋት እስኪያቅት ድረስ እየጮኹ ያለቅሱ ነበር። ከዛ ሁሉም መብራቶች ጠፉ። ያኔ ሩሲያኑ እንደተቃረቡ ተረዳን። የምኖሩበት ቤት ጣሪያ በአስከፊ ሁኔታ በሮኬት ሲመታ ላደን ሁለት ልጆቿን እህቷን ሁለት የእህቷን ልጆች ይዛ ከምዕራብ ዩክሬን ለቀቀች። በሚያዝያ ወር ላይም ሩሲያውያኑ ሲያፈገፍጉ ወደ መኖሪያ ቤታቸው ተመለሱ። ይሁን እንጂ ላደን ልጇ በከፍተኛ ጭንቀት ውስጥ መሆኗን አስተውላለች። ቤተሰቡ በድህረ አደጋ ሰቀቀን ውስጥ ያሉ ሕጻናትን የሚረዳ ዩክሬናዊ የስነ ልቦና ባለሙያን ለመጎብኘት ወስኗል። ቪታ ሞስካሌንኮ የስነ ልቦና ባለሙያ ናቸው። በመጫወቻ የተሞላው የህክምና ክፍል ህጻናት እንዲሁም አዋቂዎች ያለባቸውን ጭንቀት በሙሉ በመጫወቻዎቹ ላይ አራግፈው ቀለል እንዲላቸው የሚያደርግ ነው። ኢሪያና እንደ መጣች የመጫወቻ ክፍሉን ስትጎበኝ ከሁሉም መጫወቻዎች የሜዳ አህያን መርጣ ወሰደች። የስነ ልቦና ባለሙያዋ ኢሪያና ከጦርነቱ ጋር ተያይዘው ያሏት ፍርሀቶች በሙሉ ወደ መጫወቻዎቹ አሸጋግራ አሁን አሻንጉሊቱን መፍራት ጀምራለች ይላሉ ነበር። እሷን አቅፌ ስተኛ መጥፎ ህልም አየሁ። ከዛ እናቴን አሻንጉሊቷን እንዳላያት ወደ ሌላ ቦታ እንድትወስድልኝ ጠየቅኳት። የአካባቢው የስነ ልቦና ባለሙያ ቪታ ሞስካሌንኮ ኢሪያና ፍርሃቷን ወደ አሻንጉሊቷ እንዳስተላለፈች ይናገራሉ። አሁን ታዲያ አዲስ አሻንጉሊት ጓደኛ መምረጥ ትችላለች። የሪያና ከጥቂት መጠራጠር በኋላ የራሷን ጥንካሬ የሚወክል የእባብ ቅርጽ ያለው አሻንጉሊትን መርጣለች። የመጀመሪያው የአሻንጉሊት የሕክምና ክፍል የተከፈተው በሰኔ ወር ላይ ነበር። አሁን በመላው ዩክሬን ከ አንድ ሺ ስድስት መቶ በላይ ዩክሬናውያን ሕጻናትን የረዱ ይህንን የሚመስሉ ከመቶ በላይ ክፍሎች አሉ። ሩሲያ ትላልቅ መሰረተ ልማቶችን ኢላማ ማድረጓን ተከትሎም ዩክሬንን ጥለው የተሰደዱ ህጻናት ባሉባቸው የውጭ ሀገራትም ይህን መሰል የስነ ልቦና ድጋፍ የሚያደርግ ክፍል ለመገንባት እቅዱ አለ። ተመልካቾቻችን አብራችሁን ስላመሻችሁ አብዝተን እናመሰግናለን በዝግጅታችን ላይ ያላችሁን አስተያየት በቪኦኤ አማርኛ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን ከአሜሪካ ድምፅ ተሰናድቶ በአህዱ ሬዲዮ እና ቴሌቪዥን ላይ የሚቀርብላቸው የጋቢና ቤ መሰናዶ ተጠናቋል ኤደን ገረሞ መሰናዶን በመምራት ንጉሱ ታምሬ በድምፅና ምስል ምንድስ ነው አብረናችሁ ነበርን ሰላም ጤና ስጥልን ደህና እደሩ